የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥቅምት 30 2015 ዓ ም ዝግጅታችን ጀመረ። የናይሮቢ ውይይት ዛሬም ቀጥሏል። የኢትዮጵያ መከላከያ ሰራዊትና የህወሓት አዛዦች ፕሪቶሪያ ውስጥ የተካሄደውን ስምምነት ተግባራዊ ማድረግ በሚያስችል ሁኔታ የጀመሩት ውይይት ናይሮቢ ውስጥ አሁንም እንደቀጠለ ነው። ዛሬ ወይም ነገ ይጠናቀቃል ተብሎ ይጠበቃል። በዛሬው ዕለት መግለጫ የሰጡትን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለምን ነው የሰማችሁት። የዚህ ዜና ዝርዝር ከዜና በኋላ ይቀርባል። በትላንትናው ዕለት በዩናይትድ ስቴትስ የተደረገውን የምክር ቤት ምርጫ የሚዳስሱ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? የተከበራችሁ አድማጮችና ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳያሸ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራሳ ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን የሰአቱን ዋና ዋና የዓለም ዜና እናስቀድም። ጤና ያስጥልኝ። እንደምናምሽታችኋል አድማጮች። የዓለም ዜናዎቹን የማሰማችው ቆንጂት ታየ ነኝ። ኦሮሚያ ክልል ውስጥ በመንግስት ኃይሎችና መንግስቱ በሽብርተኝነት በፈረጀው የኦሮሞ ነጻነት ጦር ታጣቂዎች መካከል በተካሄደ ከባድ ውጊያ በአስሮች የሚቆጠሩ ሰዎች መገደላቸውን የአይን እማኞች እንደነገሩት አሶሲየትድ ፕሬስ ከናይሮቢ ዘግበዋል። ቡድኑ የሚታገለው ለኦሮሞ ሕዝብ ደህንነት እንደሆነ እንደሚናገርም ጠቁሟል። ከኢትዮጵያ ፌዴራል ክልሎች ግዙፏ በሆነችው ኦሮሚያ በተለይም በምዕራብ አካባቢዎች ጦርነቱ የተባባሰው በሰሜን ከትግራይ ኃይሎች ጋር የተካሄደውን መጠነ ሰፊ ግጭት ለማስቆም እየተደረጉ ያሉት ጥረቶች በቀጠሉበት ወቅት መሆኑን የዜና ወኪሉ አስታውሷል። ምዕራብ ወለጋ ውስጥ ቢላ በሚባል ከተማ እንደሚኖር የጠቆመ አንድ የዓይን እማኝ ነግሮኛል ሲል ኤፒ ባሰራጨው በዚህ ዘገባ ባለፈው ሳምንት ጥቅምት 23 2015 ዓ.ም በትናንሽ አውሮፕላኖች ወይም ድሮኖች ሊሆኑ ይችላሉ የአየር ላይ ጥቃት ከተካሄደ በኋላ አስከሬኖች በየቦታው ወዳድቀው ማየቱን ገልጿል ብሏል። የኢትዮጵያ መንግስት ቃል አቀባይ ለገሰት ሁሉ ስለ ውጊያው ለቀረበላቸው ጥያቄ ምላሽ እንዳልሰጡትና ሆኖም ግን የኦሮሞ ነጻነት ሰራዊት ባለፉት ወራት ጅምላ ግድያ ፈጽሟል ሲል የኢትዮጵያ መንግስት እንደሚከስ አስታውቋል። በዓለም ዙሪያ በሰብዓዊ ቀውሶች የተጎዱ ሰዎችን የሚረዳው ግብረሰናይ ድርጅት አይአርሲ ፕሬዝደንት ዴቪድ ሜሌባንድ ትናንት ማክሰኞ በኢትዮጵያ ቀርሳ አካባቢ ጉብኝት አድርገዋል። በዚያ ግብረሰናይ ድርጅቱ በሚያካሂደው የሴቶችና የሕጻናት ጥበቃ መርሃ ግብር ከሚረዱ ነዋሪዎች ጋር ተወያይተዋል። ማዕከሉ በድርቅ ለተጎዱ ነዋሪዎች የገንዘብ ድጋፍ ለማድረስ እንዲሁም የንጹህ ውሃና የንጽህና አገልግሎቶች በማቅረብ እየሰራ መሆኑ ተመልክቷል። ፕሬዝዳንቱ ዴቪድ ሜሊባንድ ባሰሙት ንግግር የአየር ንብረት ቀውስ ዓለም አቀፋዊ ችግር ነው። ይሁን እንጂ ከአየር ንብረት ለውጥ ጋር ተያያዥ የሆኑ አደጋዎች እየጨመሩና እየተባባሱ ባሉበት በአሁኑ ወቅትም ጭምር ቀውሶቹን የመቋቋሙ አቅም ጉዳይ ለየማህበረሰቡ የተተወ ጉዳይ ሆኗል ብለዋል። ይህም የሚከሰቱ አደጋዎች የረሃብ ቸነፈርና መፈናቀል ይበልጡን እንዲቀጥል የሚያደርግ ነው ሲሉ አሳስበዋል። የዩናይትድ ስቴትስ ምክር ቤትን ማንኛው የፖለቲካ ፓርቲ እንደሚቆጣጠር የሚወስነው የትናንቱ የአጋማሽ ጊዜ ምርጫ ውጤት እየተጠበቀ ነው። የምርጫው ውጤት የፕሬዚደንት ጆ ባይደንን የቀሪውን ያስተዳደራቸውን ዘመን የፖሊሲ ክንዋኔ እጣ ፈንታ የሚወስን ይሆናል። ለህግ መወሰኛ ምክር ቤት አባልነት በተካሄዱት በርካታ ዋና ዋና ፉክክሮች እስከ ዛሬ ማለዳ የታወቁት የድምጽ ውጤቶች እጅግ የተቀራረቡ ሲሆኑ፣ በሌሎች አካባቢዎች ደግሞ ወንበራቸውን ይዘው ለመቀጠል ተወዳድረው የቀናቸውም አሉ። የምርጫ አስፈጻሚ ባለስልጣናት የአንዳንዶቹ ፉክክሮች ውጤት እስኪለይ በርካታ ቀናት ሊወስድ እንደሚችል ከወዲሁ እያስጠነቀቁ ነው። ሪፐብሊካን ተፎካካሪዎች በብዛት ያሸንፋሉ ተብሎ የተጠበቀ ቢሆንም እስካሁን በተወካዮች ምክር ቤቱ ያሸነፉት መቀመጫ ከተጠበቀው ያነሰ ነው። ሆኖም የተወካዮች ምክር ቤቱን ለመቆጣጠር የሚያበቃ መቀመጫ ሊያገኙ ይችሉ ይሆናል ተብሏል። ከትናንት ማክሰኞ ከዋናው የምርጫ ዕለት አስቀድመው ከ45 ሚሊዮን በላይ መራጮች በአካል ድምፅ ሰጥተዋል አለዚያም ልከዋል። አንዳንድ ተንታኞች በዚህ ምርጫ ድምፅ የሰጠው ሰው ብዛት ከምንጊዜውም ከፍተኛ ከሆነውና 115 ሚሊዮን መራጭ ድምፅ ከሰጠበት እንደ አውሮፓውያን አቆጣጠር ከ2018 የአጋማሽ ጊዜ ምርጫ ሊበልጥ እንደሚችል እየተነበዩ ናቸው። የበርካታ ክፍላተ ሀገር መራጮች ጽንስ ማስወረድ፣ የስፖርት ውጤት ውርርድ፣ እንዲሁም ማሪዋናን ጨምሮ በተለያዩ ጉዳዮችም ላይ ድምፃቸውን ሰጥተዋል። በዚህ ምርጫ በሁለት ክፍላተ ሀገር በሜሪላንድ እና በማሳቹሴትስ ታሪክ ተመዝግበዋል። የሜሪላንድ መራጮች የመጀመሪያውን ጥቁር አገረገዢ ዲሞክራቱን ዌስ ሞርን መርጠዋል። ማሳቹሴትስ ደግሞ ሞራ ሂሊን የመጀመሪያ ሴት አገረገዢ አድርገው መርጠዋቸዋል በዩናይትድ ስቴትስ ታሪክ ለአገረ ገዢነት የተመረጡ የመጀመሪያ በይፋ ተመሳሳይ ጾታ አፍቃሪ ሴት ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩጋንዳ ከኢቦላ ወረርሽኙ በተያያዘ ትምህርት ቤቶችን ከጊዜ ሰሌዳው ቀደም አድርጋ ለመዝጋት ማቀዷን ይፋ አድርጋለች። በሀገሪቱ 23 ተማሪዎች በኢቦላ የተያዙ ሲሆን ከመካከላቸው ስምንቱ ለሞት ተዳርገዋል። የትምህርት ሚኒስቴሩ እንዳለው ካምፓላ፣ ዋኪሶ እና ሙቤንዴ ወረዳዎች ውስጥ ባሉ አምስት ትምህርት ቤቶች ተማሪዎች ለኢቦላ ተጋልጠዋል። የሀገሪቱ ፕሬዚደንት ዮዌሪ ሙሴቪኒ ትምህርት ቤቶቹ ቀደም ብለው እንዲዘጉ የወሰኑት ተማሪ በሚበዛባቸው ትምህርት ቤቶች በሽታው ለመዛመት አመቺ ሁኔታ ስለሚፈጥርለት ያን ለመከላከል በሚል ነው ተብሏል። ፈረንሳይ አፍሪካ ውስጥ ከአስር ዓመታት በላይ ስታካሂድ የቆየችውን ጸረ ጂሃድ ተልዕኮ የምታቆም መሆኑን ፕሬዚደንት ኢማኑዌል ማክሮን አስታወቁ። የፈረንሳዩ መሪ ይህን የተናገሩት የሀገራቸውን እቅዶች በስፋት በዘረዘሩበት ንግግራቸው ሲሆን ለሀገራቸው የኒክሌር መከላከያና ከጀርመንና ከእንግሊዝ ጋር ያላት ግንኙነት አስፈላጊነት ዙሪያ በዝርዝር አውስተዋል። ፈረንሳይ በአውሮፓና በአፍሪካ በቀጣዮቹ ዓመታት ስለምትከተላቸው የመከላከያ ስትራቴጂዎች ቅድሚያ ትኩረቶችም አስረድተዋል። ፕሬዚደንቱ ለአፍሪካ ሀገሮች የምንሰጠው ድጋፍ ይቀጥላል፣ ነገር ግን ለሀገሮቹ ባስታወቅ ናቸው አዳዲስ መርሆቻችን መሰረት ይሆናል ብለዋል ማክሮን። በሌላ የአፍሪካ ዜና ዲሞክራሲያዊት ኮንጎ ሪፐብሊክ የሮይተርስ ጋዜጠኛን ከሀገር ማስወጣቷ ተዘግቧል። ፈረንሳዊቱ የሮይተርስ ዘጋቢ ሶኒያ ሮሊ የተባረረችው የስራ ፈቃድ ማመልከቻዋ ውድቅ ከተደረገ በኋላ መሆኑን የተገለጸው ጋዜጠኛዋ በመስከረም ወር ያስገባችውን የስራ ፈቃድ ማመልከቻ መልስ እየተጠባበቀች ሳለች ባለፈው ወር ኪንሻሳ ላይ የተካሄደውን የአየር ንብረት ጉባኤ እንድትዘግብ ፈቃድ ተሰጥቷት የነበረ ሲሆን፣ ትናንት ማክሰኞ የሀገሪቱ ኢሚግሬሽን ፖሊስ በአውሮፕላን አሳፍሮ አስወጥቷታል ተብሏል። የተባረረችበት ምክንያት እንዳልተገለጸላት ጋዜጠኛዋ ተናግራለች። በመጨረሻም ስሎቬኪያና ሃንገሪን ጨምሮ የምስራቅ አውሮፓ ሀገሮች በመጪው ክረምት የዩክሬን ስደተኞች ቁጥር ይጨምራል ብለው የጠበቁ ናቸው። ሩሲያ ባለፉት ወራት የዩክሬን የኤሌክትሪክና የማሞቂያ ኃይል ጣቢያዎችን ኢላማ አድርጋ ስትደበድብ ቆይታለች። በአካባቢው ቅዝቃዜው እጅግ የሚበረታ ሲሆን የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ በአሁኑ ወቅት ከአራት ሚሊዮን የሚበልጥ ሕዝብ የኤሌክትሪክ ኃይል እንደተቋረጠበት አስታውቀዋል። የሆነ ሆኖ ሩሲያ ወረራዋን ለመቀጠል ወታደሮቿን ማዝመቷን እና ተጠባባቂ ጦሯን ለዘመቻ መጥራቷን እንደቀጠለች ነው። ባለፈው ወር የወደመውን የክራይሚያ ድልድይ እያደሰች ሲሆን፣ የብሪታንያ የመከላከያ ሚኒስቴር ግን እድሳቱ አልቆ ስራ ለመጀመር ወራት ሊወስድ ይችላል ብሏል። ሩሲያ በተቆጣጠረቻቸው የዩክሬን አካባቢዎች ክሬምሊን ያሰማራቸው የስሜርቪካ ከተማ ከንቲባ ከባድ ውጊያ እየተካሄደ ነው ማለታቸው ተጠቅሷል። ይህ በዚህ እንዳለ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገሮች መሪዎች በመጪው ሐምሌ አጋማሽ ሊትዌኒያ ላይ ጉባኤ እንደሚያካሂዱ አስታውቀዋል። ባለፈው ሰኔ ማድሪድ ላይ ተሰብስበው እንደነበረ ይታወሳል። የህብረቱ ዋና ጸሐፊ የንስ ስቶልትንበርግ እንዳሉት ጉባኤተኞቹ የድርጅቱን የመከላከያ አቅም ለማሳደግ መወሰድ ያለባቸውን እርምጃዎች፣ እንዲሁም የመከላከያ ወጪ መጨመርን እና ለዩክሬን የሚሰጠውን ድጋፍ መቀጠልን በሚመለከት ለመነጋገር እቅድ ተይዟል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂት ታዬን ለዘገባዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደ ሆነው የዕለቱ ዘገባችን እንለፍ። የኢትዮጵያ መከላከያ ሰራዊትና የህወሀት ወታደራዊ አዛዦች በናይሮቢ እያደረጉት ያለው ውይይት እስከ ነገ ሊቀጥል እንደሚችል የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። የሚኒስትሩ ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት መግለጫ የተለያዩ ሀገራትና ዓለም አቀፍ ተቋማት ለሰላም ስምምነቱ ተግባራዊነት እንዲሁም ለመልሶ ማቋቋምና የመልሶ ግንባታ ስራዎች ድጋፍ እንደሚያደርጉ በመግለጽ ላይ ናቸው ብለዋል። ከተዋዋይ ወገኖች ጋር አብረን ተባብረን መስራታችንን እንቀጥላለን ያሉት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ደግሞ የስምምነቱ ቀጣይ ተፈጻሚነት ወሳኛለው ብለዋል። ኬኔዲ አባተ ዝርዝራለሁ። በደቡብ አፍሪካ በተደረሰው የሰላም ስምምነት አፈጻጸም ላይ በኢትዮጵያ መከላከያ ሰራዊትና በህወሓት ወታደራዊ ከፍተኛ አዛዦች መካከል እየተካሄደ ያለው ውይይት ዛሬ ለሶስተኛ ቀን ቀጥሎ ውሏል። ከትናንት በስቲያ ጥቅምት 28 2015 ዓ ም የተጀመረው ይህ ውይይት በተሳካ መልኩ እየተካሄደ ነው ያሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ወይም ነገ እንደሚጠናቀቅ ወቅታዊ ጉዳዮችን አስመልክተው በሰጡት መግለጫ ተናግረዋል። የኢትዮጵያ መከላከያ ሰራዊትና የህወሓት አዛዦች ፕሪቶሪያ ውስጥ የተካሄደውን ስምምነት ተግባራዊ ማድረግ በሚያስችል ሁኔታ የጀመሩት ውይይት ናይሮቢ ውስጥ አሁንም እንደቀጠለ ነው። ዛሬ ወይም ነገ ይጠነቀቃል ተብሎ ይጠበቃል። ይህ በሁለቱ ወገኖች የሚካሄደው ውይይት በቀጣይ ለሚደረገው የሰብአዊ አገልግሎትና የማህበራዊ አገልግሎቶችን ተደራሽ የማድረግ እርምጃ መንገድ የሚጠርግ ነው። አምባሳደር መለስ የውይይቱን የትኩረት አቅጣጫ ሲያብራሩ ደግሞ ተከታዩን ብለዋል። ትልቁ የመንግስት ትኩረት ወደፊት የማየት ነው። ያለፈው አልፎም ወደፊት የማየት ፎርዋርድ ሉኪንግ የመሆን ስምነቱ እንዴት ተግባራዊ ይሆናል? ዜጎች እንዴት የማህበራዊ አገልግሎት ያገኛሉ? ዜጎች እንዴት ሰብአዊ አገልግሎት ያገኛሉ? እንዴት ዳግም ግንባታ ማካሄድ ይቻላል የነበረ ሰላማችን እንዴት መመለስ ይቻላል በሚሉ ጉዳዮች ላይ ነው የምናተኩረው። ያለፈን ቁስል ማከክ ለማንም አይጠቅም፣ ትምህርት ግን ይወሰድበታል። ባለፈው ሳምንት የተፈረመውን የሰላም ንግግር ያስተናገደችው የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስምምነቱን ለማስፈጸም የሚደረገውን ውይይት በማስተናገድ ላይ በምትገኘው ኬንያ ዛሬ ይፋዊ የስራ ጉብኝት ባደረጉበት ወቅት የሰሜን ኢትዮጵያውን ግጭት ለማስቆም የተደረሰውን ስምምነት በተመለከተ ከኬንያዎቻቸው ጋር ተወያይተዋል። ውይይቱን ተከትሎ በሰጡት የጋራ መግለጫ ላይ የኬንያው ፕሬዚደንት ዊልያም ሩቶ ባደረጉት ንግግር ስምምነቱን እንደሚያደንቁና ለተግባራዊነቱ ትኩረት ሊደረግ እንደሚገባ መግለጻቸውን የአሶሽትድ ፕሬስ ዘገባ ያመለክታል። በኢትዮጵያ መንግስትና በህዝባዊ ወያኔ ያርነት ትግራይ መካከል በአፍሪካ ህብረት አደራዳሪነትና በፕሬዝደንት ኦሉሴ ጎኖባሳንጆ በፕሬዝደንት ኡሁሩ ኬንያታና በደቡብ አፍሪካ የቀድሞ ምክትል ፕሬዝደንት ፉምዝሌ ምላምቦ ንጉካ መሪነት ሰሞኑን የተደረሰውን ስምምነት እናደንቃለን የስምምነቱን የተመዋላና ሁሉን አቀፍ ተፈጻሚነት እንዲያረጋግጡ ሁሉንም ወገኖች እንጠይቃለን ነው ያሉት። የሰላም ስምምነቱ ባለፈው ሳምንት በደቡብ አፍሪካ በተፈረመበት ወቅት ዋና አሸማጋዩ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጎን ኦባሳንጆ ባደረጉት ንግግር የኢትዮጵያ መንግስትና ህወሀት ያለፈውን በመተው ዓለም ተግባራዊነቱን በትኩረት ለሚጠብቀው የሰላም ስምምነቱ ተፈጻሚነት በትጋት በጋራ ሊሰሩ ይገባል ሲሉ ማሳሰባቸው ይታወሳል። ስምምነቱን ለማስፈጸም በኬንያ ናይሮቢ እየተካሄደ ያለው አዲስ ውይይት በዋናነት የህወሀት ታጣቂዎችን ትጥቅ እጥቅ ማስፈታት በትግራይ ክልል የሰብአዊ እርዳታ ተደራሽነትን ማረጋገጥና መሠረታዊ አገልግሎቶችን ማስጀመር የሚሉ ጉዳዮችን እንደሚዳስስ ዋና አደራዳሪው የአፍሪካ ህብረት ውይይቱ በተጀመረበት ዕለት ባወጣው መግለጫ አስታውቋል። የከፍተኛ ወታደራዊ አዛዦችን ስምምነት ተከትሎ መንግስት ከቁጥጥሬ ውጭ ባሉ የትግራይ ክልል አካባቢዎች የሰብአዊ አቅርቦቶችን ለማቅረብና የተጎዱ መሰረተ ልማቶችን ለመገንባት ተዘጋጅቻለሁ ያለ ሲሆን አምባሳደር መለስ በዛሬው መግለጫቸው የተለያዩ ሀገራትና ዓለም አቀፍ ተቋማት ይህን ተግባር እንደሚደግፉ በመግለጽ ላይ ናቸው ብለዋል። የሰላም ሁኔታ በተመለከተ የሀገራችን ሕዝብ ከዳር እስከ ዳር የደገፈው ነው። ዓለም አቀፉ ማህበረሰብም ለዚሁ አጋርነቱን ወገንታኝነቱን የገለጸበት ነው። የተለያዩ ሀገራት ዓለም አቀፍ ድርጅቶች፣ አህጉራዊ ድርጅቶች፣ ዓለም አቀፍ የፋይናንስ ተቋማት፣ ታዋቂ ግለሰቦች፣ ተጽዕኖ ፈጣሪ ግለሰቦች ለዚህ የሰላም ስምምነት አስፈላጊውን ድጋፍ እንደሚሰጡ እንደሚያደርጉ የሚያሳዩ መግለጫዎችን የአጋርነቶችን ገልጸዋል። ይሄ ትልቅ ነገር ነው። የኢትዮጵያ መንግስት ምስጋናውን ይገልጻል። ወዳጆቻችን እና አጋሮቻችን በጦርነቱ የተጎዱ አካባቢዎችን ዳግም ለማቋቋም በጦርነቱ የተፈናቀሉ ወገኖቻችንን ወደ ቦታቸው ለመመለስ በጦርነቱ የፈረሱ መሰረተ ልማቶችን እንደገና ለመገንባት የሚደረገውን ጥረት እንደግፋለን የሚል ማረጋገጫ ሰጥተዋል። ይህም በጎ ዜና ተደርጎ የሚወሰድ ነው። ዩናይትድ ስቴትስ ለስምምነቱ ተፈጻሚነት የምታደርገውን ድጋፍ እንደምትቀጥል የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ኔድ ፕራይስ ትላንት በሰጡት መግለጫ ላይ በድጋሚ አረጋግጠዋል። በፕሪቶሪያ የተደረሰው ስምምነት በራሱ ትልቅ ጠቀሜታ ያለው ነው ያሉት ቃል አቀባዩ፣ ነገር ግን የስምምነቱ ትግበራ የግጭቱ መቆም ዘላቂነት እንዲኖረውና ትግራይ ክልልን ጨምሮ ለሰሜን ኢትዮጵያ ህዝቦች የሰብአዊ እርዳታ ፍሰት ዳግም እንዲጀመር ለማድረግ ወሳኝ ነው ብለዋል። ስለዚህ ከተዋዋይ ወገኖች ጋር ተባብረ መስራታችንን እንቀጥላለን ሲሉም አክለዋል። ይህንን ሂደት እየመራ የሚገኘው የአፍሪካ ህብረት አጋር መሆናችንንም እንቀጥላለን ነው ያሉት። የስምምነቱን ቀጣይ ተፈጻሚነት የማረጋገጥ ኃላፊነት በናይሮቢ ውይይቱን እያደረጉ ባሉ ወገኖች ላይ የወደቀ ነው ሲሉም ተናግረዋል። መላው ኢትዮጵያውያንም ለስምምነቱ ተፈጻሚነት ኃላፊነት አለባቸው ያሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዛሬ በሰጡት መግለጫ በሀገር ውስጥ እና በውጭ ያሉ ኢትዮጵያውያን በመካከላ ሲሆንላቸው የተፈጠረውን መከፋፈል ትተው በቀጣይ ለሚሰሩ የመልሶ ግንባታና የተጎዱ የህብረተሰብ ክፍሎችን መልሶ የማቋቋም ተግባራት በአንድነት ሊቆሙ ይገባል የሚል ጥሪ አቅርበዋል። የህወሀት ዋነኛ ተደራዳሪ አቶ ጌታቸው ረዳ የናይሮቢ ውይይት በተጀመረበት ዕለት ባደረጉት ንግግር የሰብአዊ እርዳታ ወደ ትግራይ ክልል እንዲገባ ማስጀመር ለንግግሩ መተማመንን እንደሚጨምር አስረድተዋል። አክለውም በስምምነታችን ውስጥ የተዘረዘሩ በርካታ መፈጸም ያለባቸው ጉዳዮች አሉ ሁሉ የአገልግሎቶች አቅርቦትን መልሶ ማስጀመር አንዱ ነው ያሉት አቶ ጌታቸው አገልግሎቶች በተመለሱ ቁጥር የበለጠ መተማመን ይፈጠራል፣ አሁን ልናመጣው እየጣርን ያለነውን ሰላምም ያጠናክራል ብለዋል። እኛ የገባነውን ቃል ለመፈጸም ቁርጠኛ ነን ሲሉም ተናግረዋል። የናይሮቢ ውይይት ሁለቱ አካላት በቅርቡ በተፈራረሙት ግጭት የማቆም ስምምነት አንቀጽ ስድስት መመሰረት የሚከናወን ሲሆን ይኸውም ስምምነቱ በተፈረመ በአምስት ቀናት ውስጥ ከፍተኛ የጦር አዛዦች በመሬት ላይ ያለውን የጸጥታ ሁኔታ ግምት ውስጥ በማስገባት የትጥቅ መፍታት ጉዳዮችን ጨምሮ በስምምነቱ አፈጻጸም ላይ በዝርዝር ለመወያየት በተስማሙት መሰረት የሚካሄድ ነው። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሮብ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ትላንት በዩናይትድ ስቴትስ የተካሄደው የምርጫ ቆጠራ አሁንም በመካሄድ ላይ ነው። ለሕግ መወሰኛው ምክር ቤት በተደረገው ፉክክር እስካሁን ሁለቱም ፓርቲዎች አርባ ስምንት መቀመጫዎችን ማግኘታቸውን ሮይተርስ ወደ ስቱዲዮ ከመግባታችን በፊት አስታውቋል። በተወካዮች ምክር ቤት ምርጫ ደግሞ ስቱዲዮ እስከገባንበት ሰዓት ድረስ ሪፐብሊካኖች 202 ለ 185 በሆነ ድምጽ እየመሩ ነው። ምክር ቤቱን ለመቆጣጠር 218 መቀመጫዎችን ማግኘት ግድ ይላል። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል። በአሜሪካ ምርጫ ኮንግረስን ማን ይቆጣጠራል የሚለው ገና አለየለትም። ፕሬዚደንት ጆ ባይደን በቀሪው ግማሽ የስልጣን ዘመናቸው ፖሊሲያቸውን ማስፈጸም ይችሉ እንደው የሚወስነው የትናንቱ ምርጫ የትኛው ፓርቲ ኮንግረስን ይቆጣጠራል የሚለው ይህ ሪፖርት እስከተጠናቀረበት ጊዜ ድረስ ገና አለየለትም። ይህ ሪፖርት እስከተጠናቀረበት ድረስ ዲሞክራቶቹ 48 ሪፐብሊካኖቹ ደግሞ አርባ ሰባት መቀመጫዎችን በህግ መወሰኛው ምክር ቤት አግኝተዋል ሲል ሮይተርስ አመልክቷል። ዲሞክራቶቹ አንድ መቀመጫ ነጥቀዋል። በተወካዮች ምክር ቤት ምርጫ ደግሞ ሪፐብሊካኖቹ 199 ለ173 በመብራት ላይ ናቸው። ሪፐብሊካኖቹ ያጥለቀልቁታል ተብሎ ምርጫን በሚከታተሉ ተቋማት ሲነገር የነበረው ግምት ለጊዜው በታየው ውጤት የተወሰኑ መቀመጫዎችን ብቻ በመያዛቸው እና የድምፅ ቆጠራውም ገና ባለመጠናቀቁ የግምቱን እውነተኛነት ለማወቅ መጠበቅ ግድ ትናንት ከተደረገው ድምፅ አሰጣጥ በተጨማሪ 45 ሚሊዮን መራጮች ቀደም ብለው በፖስታ ቤት በኩልና በአካል ድምፅ የሰጡ ሲሆን በዚህ ምርጫ አጠቃላይ የድምፅ ሰጪዎች ቁጥር በእንደ አውሮፓውያን አቆጣጠር 2018 ከነበረው 115 ሚሊዮን ሊበልጥ እንደሚችል አንዳንድ ተንታኞች ግምታቸውን በማስቀመጥ ላይ ናቸው። በትረምፕ ይደገፉ የነበሩ ውጪዎችስ ውጤታቸው ምን ይመስላል? ጸሐፊና የነዋይ ካፒታሊስት የሆኑት ጄዲ ቫንስ በትረምፕ ሲደገፉ የነበሩ እጩ ሲሆኑ በኦሃዮ የሴኔቱን ወንበር ከዲሞክራቱ ቲም ራያን ነጥቀዋል። በፔንሲልቬኒያ ግን ዲሞክራቱ ጆሽ ሻፒሮ በትረምፕ ሲደገፉ የነበሩትን ዳግ ማስትሪያኖን በአገረ ገዥነቱ ውድድር አሸንፈዋል። በኒው ሃምሽር ዲሞክራቷ ሴናተር ማጊ ሃሰን በትረምፕ የታጀቡትን ዳን ቦልዶክ ዘርረዋል። ቦልዶክ ትናንት ማታ ሽንፈታቸውን አምነው ንግግር አድርገዋል። ትኩረት ባገኘው የፔንስልቬንያ የሴኔት መቀመጫ ተቀራራቢ ውድድር በትራምፕ ሲደገፉ የቆዩት ታዋቂ ዶክተር መሐመድ ኦውዝ በዲሞክራቱ ጃን ፈተርማን ተሸንፈዋል። ጆ ባይደንና የቀድሞ ፕሬዚዳንት ባራክ ኦባማ ፈተርማንን ለማዳን ወደ ስፍራው ተጉዘው የምርጫ ዘመቻ አድርገው ነበር። በአሪዞና በምክር ቤትም ሆነ በሴኔት ውድድሩ ዲሞክራቶቹ በትራምፕ ይደገፉ የነበሩትን እጩዎች በመምራት ላይ ናቸው። ቆጠራው ገና በመካሄድ ላይ ነው። በግዛቱ አንዳንድ የምርጫ ጣቢያዎች የድምፅ መቁጠሪያ ማሽኖቹ እክል ገጥሟቸዋል። ከትረምፕ ጋር መልካም ግንኙነት የሌላቸው ሁለት ሪፐብሊካን ግን በኒው ሃምፕሸር ክሪስ ኑኑ እና በጆርጂያ ብራያን ከምፕ አገረ ገዥነቱን ለማሸነፍ በቅተዋል። ብራያን ከምፕ ከትረምፕ ጋር የተቃቃሩት ባለፈው ምርጫ ትረምፕ ጆርጂያን አሸንፌያለሁ ብለው በሐሰት መናገራቸውን በመቃወማቸው ነው። በሚችጋንና በጆርጂያ ዲሞክራቶቹ በትራምፕ ከሚደግፉ እጩዎች ጋር ለህግ መወሰኛ ምክር ቤት መቀመጫና ለአገረ ገዥነት ያደረጉት ፉክክር፣ ቆጠራው ገና አላለቀም። ቆጠራው የፓርቲዎቹን የወደፊት እጣና የኮንግረስን ስሪት ይወስናል። በተከታይ ወደ አማራ ክልል ነው የምናልፈው። በደቡብ አፍሪካ ውስጥ በኢትዮጵያ መንግስትና በህወሀት መካከል የተደረሰው የሰላም ስምምነት በጦርነቱ የተጎዱ የህብረተሰብ ክፍሎችን በእርዳታ ተደራሽ ለማድረግ እና ወደ ቀያቸው ለመመለስ አስተዋጽኦ ማበርከቱን የአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራሞች ማስተባበሪያ ኮሚሽን አስታወቀ። በክልሉ በጦርነቱ ምክንያት ከ1.4 ሚሊዮን በላይ በተለያዩ ጊዜያት ተፈናቅለው እንደነበር ያስታወሰው ኮሚሽኑ የሰላም ስምምነቱ ከተፈረመ እና አካባቢዎቹ በመንግስት ኃይሎች ቁጥጥር ስር ከዋሉ ወዲህ ከ170 ሺህ ህዝብ በላይ ወደ ቀዬው መመለሱን ጠቅሷል። መስፍን አራጌ ተጨማሪ ዘገባ አለው። በኮሚሽኑ የህዝብ ግንኙነት ኃላፊ እያሱ መስፍን እንደሚሉት ጦርነቱ ባስከተለው ሰብአዊ ቀውስ ምክንያት ከአንድ ነጥብ አራት ሚሊዮን የሚልቅ የክልሉ ህዝብ እስከ አምስት ጊዜ ከቀዬው ተፈናቅሏል። ተገኘ ያሉትን መረጋጋትና ደቡብ አፍሪካ ውስጥ በኢትዮጵያ መንግስትና በህወሀት መካከል የተፈረመውን የሰላም ስምምነት ተከትሎ ተፈናቃዮችን ወደ ቀያቸው የመመለስ ስራ መሰራቱን አመልክተዋል። በቅርቡም ከአንድ መቶ ሰባ ሺህ በላይ ሰዎችን ወደ ቀያቸው የመመለስ ተግባር መፈጸሙን አረጋግጠዋል። ይህም በሚቀጥሉት ጊዜያት ተጠናክሮ ይቀጥላል ነው ያሉት። በሰሜን ወሎ ቁጥራቸው ከመቶ ሺህ በላይ የሚሆኑ ከጃራና መርሳ የነበሩ ተፈናቃዮች ወደ ቀያቸው የመመለስ ስራ ተከናውኗል። በዚህም ከራያ ላማጣ፣ ከራያ አባላ፣ ከቆቦ ከተማና ከቆቦ ዙሪያ ያሉ ወገኖቻችንን ወደ ቀያቸው የመመለስ ተግባራት ተከናውነዋል። በተመሳሳይ በሰሜን ጎንደርም እንደዚሁ ከመቶ አርባ ሺህ በላይ ተፈናቃዮች ተፈናቅለው ከዳባት ከተማ እና አካባቢው በጊዜያዊ መጠለያ እና በየዘመዶቻቸው ተጠግተው ይኖሩ ነበር። አሁን የተገኘውን አስተማማኝ ሰላም ምክንያት በማድረግ ወደ ቀያቸው የመመለስ ስራ ተሰርቷል። ከክልሉና ፌዴራል መንግስት የተገኙ እንዲሁም ከዓለም አቀፍ ማህበረሰብ የተሰባሰቡ የምግብና የመድኃኒት እርዳታ ተፈናቅለው ወደ ቀያቸው ለተመለሱ ወገኖች መከፋፈል መጀመሩን ጠቅሰዋል። የሰላም ስምምነቱ ለተጎጂዎች የሚደረገው ሰብአዊ እርዳታ በተሻለ መንገድ እንዲሳለጥ አድርጎታል ብለዋል ኃላፊው። የፌዴራል መንግስት ምግብና ምግብ ነክ ያልሆኑ ድግፎችን ለማቅረብ ስራ እየተሰራ ነው የሚገኙ። በተመሳሳይ የክልሉ መንግስት ከመ ባበቂያ ክምችቱ ለራያ አላማጣ አንድ ሺ ኩንታል ስንዴና አልሚ ምግቦችን ልኳል። አባሳትም ስድስት ቦንዳ ልኳል። በሰሜን ሸዋም እንደዚሁ አንድ ሺ ኩንታል ስንዴ ልኳል። ክፍተት አለባቸው በተባሉት የፌዴራል መንግስት በትራንስፖርት እርጣት ለሚገጥመው ችግሮችን ችግሩ ሊፈታ የሚችልና የህዝባችንን ረሀብ ሊያስታግስ የሚችል ድጋፍ እየተከናወነ ነው የሚገኘው። የዓለም አቀፉ ማህበረሰብ ድጋፍ ከሰላም ስምምነቱ በፊት የሚጠበቀውን ያህል እንዳልነበር ያወሱት አቶ እያሱ የሰላም ስምምነቱን ተከ ትሎ መሻሻል እየታየ መሆኑን ገልጸዋል። ይሁን እንጂ በክልሉ ከደረሰው ጉዳት አንጻር እየቀረበ ያለው እርዳታ በቂ አለመሆኑን ተናግረዋል። መንግስትና መንግስታዊ ያልሆኑ ድርጅቶች እንግዲህ ምግብ በማቅረብ ረገድ በተለይ በወረራው ጊዜ ዳብልዩ ኤፍ ፒ ካደረገው ጥረት ባሻገር ምንም አይነት ኤንጂኦ የምግብና የመድኃኒት ተደራሽ አላደረጉም ነበር። በተደጋጋሚ የክልሉ መንግስትም ሆነ ኮሚሽናችን በርካታ ጥያቄዎችን አቅርቦ ነበር። በዚያ አካባቢ በደረሰው ወረራ ምክንያት ለከፋ የምግብና የመድኃኒት ጥሪ የተደረጉ ወገኖችን ተደራሽ ለማድረግ እንዲገቡልን ጥያቄ አቅርበን ነበር። ነገር ግን የዛን ጊዜ አነሰን ደርጀም ምላሽ የሰጠነ ዳብሊው ኤፍ ፒ ብቻ ነው። ከዛ ባሻገር አንድም ኤንጂኦ ገብቶ ምላሽ አልሰጠንም። ነገር ግን አሁን መንግስት ባቀረበው ጥያቄ መሰረት ከመንግስቱ ሰባ ፐርሰንቱ፣ ሰላሳ ፐርሰንቱ ደግሞ መንግስታዊ ካልሆኑ ድርጅቶች በዳብሲር በአመልድ አማካኝነት የሚሰራጭ ድጋፍ እንዳለ አውቃለሁ። ሌሎችም እንግዲህ እየተቀናጁ በርካታ ተግባራት እያከናወኑ የካምፕ ግንባታ የሚገነቡ አሉ። አሁን አብረውን እየሰሩ እያከናወኑ እንደሆነ ነው ያለኝ መረጃ እንደ ኃላፊው በጦርነቱና ጦርነቱን ተከትሎ በተፈጠሩ ችግሮች በክልሉ ከስምንት ነጥብ አራት ሚሊዮን በላይ ህዝብ አስቸኳይ የዕለት ምግብ እርዳታ ያስፈልገዋል። ጦርነት ሲካሄድባቸው ከነበሩ አካባቢዎች አንዱ ራያ አላማጣ ነው። በራያ ላማጣ የሁል ጊዜ ለምለም ቀበሌ ኗሪ የሆኑ ታማረ ጌታሁን የጦርነቱን መቀስቀስ ተከትሎ መጀመሪያ ወደ ቆቦ ከዚያም ጃራ መጠለያ ጣቢያ መቆይታቸው ይናገራሉ ሰሜን ወሎ ዞን አስተዳደር ወደ ቀያቸው ሲመለሱ ግን በጦርነቱ ምክንያት ተፈጠረ ካሉት የሰው ሞት አካል ጉዳትና የንብረት ውድመት በተጨማሪ የከፋ ረሃብ እንዳጋጠማቸው ጠቁመዋል። ህብረተሰባችን በጣም ተራቁቶ ነው ያገኘ ነው። ምንም ህብረተሰቡ ምንም ነገር የለውም። ተባዶ ነው ያገኘ ነው። እኛም ልክ እንደዛ ነን። ምንም ነገር የለንም። እዛ ከነበሩ ሰዎች ምህር ከመሆኑ አንጻር አንዳንድ ያሉት ነብሎች ከቤተሰብ ጋር ትንሽ ትንሽ ነገር እየተከፋፈል ነው ህይወታችን የሚጀምረ ነው። ያለ የራየህ አላመጣ ወረዳ ምክትል አስተዳዳሪ መሆናቸውን የገለጹት ዝናቡ በላይ ከ150 ሺህ የሚልቅ የራያ አላማጣ የራያ ባላ የአላማጣ ከተማ የኮረም ኦፍላና አቅራቢያዎቹ ነዋሪዎች በጦርነቱ ምክንያት ተፈናቅለው እንደነበር አስታውሰዋል። ተፈናቅለው ከነበሩት ሰባ ሺህ የሚገመቱ ወደ ቀያቸው መመለሳቸውንና አሁንም በመመለስ ላይ መሆናቸውን አመልክተዋል። ተፈናቃዮቹን ተቀብሎ ያስተናገደው የሰሜን ወሎ ዞን ወደ ቀያቸው ሲመለሱም፣ አስፈላጊውን የትራንስፖርት አቅርቦት በማድረግ በጀት በመመደብና ሌሎች ድጋፎችን በመስጠት ላበረከተው አስተዋጽኦ ምስጋናቸውን ገ ገልጸዋል። ይሁን እንጂ ተፈናቃዮች ወደ ቀያቸው ሲመለሱ ቤት ንብረታቸውን በነበረበት እንዳላገኙትና ይህም ለሌላ ማህበራዊ እና ኢኮኖሚያዊ ችግር ዳርጓቸዋል ብለዋል። ይህ ማህበረሰብ አሁን በሰላም ወደ ቤቱ መመለሱ ትልቅ ጸጋ ነው፣ ግን አሁንም እንደገባ እርዳታ ያስፈልገዋል። እርዳታው ምንድን ነው? የጥሬ እርዳታ ብቻ አይደለም። ቤቱ ላይ የነበረው እቃው በሙሉ ተዘርፎ ሄዷል። አርሶ አደሩ ለተወሰነ ጊዜ ተመልሶ እርሻውን አርሶ ምርት እስከሚያገኝበት ጊዜ ድረስ ከመንግስት እጅ ነው የሚጠብቀው። በአካባቢው የደረሰውን ሰብአዊ ጉዳት ለመታደግ የምግብ እርዳ እርዳታ እየደረሰ መሆኑን አቶ ዝናቡ ጠቅሰው ተፈላጊው ኮታ ሲሟላ እርዳታ የማከፋፈል ስራው እንደሚጀመር ጠቁመዋል። የሁልጊዜ ለምለም ቀበሌ ነዋሪው አማራ ጌታውን በበኩላቸው እስካሁን እየደረሰ እርዳታ የለም ነው የሚሉት። እርዳታ የሚባል የለም፣ እኛ ጋር አልደረሰም። ሰው መኖር የሚችለው የሆነ የዕለት ጉርሻ ሲያገኝ ነው እና መጀመሪያ ይል መቅረብ አለበት። በአንጻሩ በወረዳው ከአንድ መቶ ስልሳ ሺህ በላይ ሰዎች አስቸኳይ ምግብ እርዳታ እንደሚያስፈልጋቸው ነው ምክትል አስተዳዳሪው የሚያስረዱት። የኢትዮጵያ መንግስትና ህወሀት ደቡብ አፍሪካ ውስጥ የሰላም ስምምነት ከመፈራረማ ከመቆማቸው በፊት ራያ አላማጣ፣ ራያ ባላና ኦፍላ አካባቢዎች ከህወሀት ኃይሎች ነጻ በመሆናቸው እርዳታ ለማድረስ ባያስቸግርም የሰላም ስምምነቱ በትግራይ ለሚገኙና በጦርነቱ ለተጎዱ የህብረተሰብ ክፍሎች ሰብአዊ ተደራሽነትን ስለሚያረጋግጥ ጠቀሜታው የላቀ ነው ብለዋል አቶ ዝናቡ። ይህ በእንዲህ እንዳለ በዋግ ምራዞን ሰቆጣ አካባቢ የሚገኙ የአላማጣ ተፈናቃዮች አካባቢያችን ከህወሀት ኃይሎች ነጻ ቢወጣም ወደቀያችን የሚመልሰን አላገኘንም ብለዋል። ስማቸውን መግለጽ ያልፈለጉና በሰቆጣ ከተማ ተፈናቅለው የሚገኙ አንድ አስተያየት ሰጪ የትዳር አጋራቸውንና ሶስት ልጆቻቸውን አላማጣ ትተው ከተፈናቀሉ አንድ ዓመት እንዳለፋቸው ይናገራሉ። በሌሎች መጠለያ ጣቢያዎች የነበሩ ወደ ቀያቸው ሲመለሱ፣ ሰቆጣ የሚገኙት እስከ ስድስት መቶ የሚደርሱ ተፈናቃዮች ወደ አካባቢያቸው ሊመለሱ አለመቻላቸውን በማስታወቅ ቅሬታቸውን ገልጸዋል። መጠለያም ብዙ የለም እዚህና መጠጊያ የሌለው አለ። ለሌላ ወጪ እየተዳረገ ነው። ሁለተኛ ረጆች ደግሞ ወደ አላማጣ ወደዛው ሰላም ወደሆነበት አካባቢ ወይም ነጻ ወደ አለ ማጣ እየሄዱ ስለሆነ አሁን ያለው ሰው ዞር ብሎ የሚያየው የለም። ንብረቱን ቤቱን ጥሎ ይመጣለ፣ ልጆቹን ጥሎ ይመጣለ። እኔ ለምሳሌ አለ ማጣ ላይ ሶስት ልጆች አሉ፣ ባለቤቴም እዛ አለች እና እንዴት ነው ሌላው ገብቶ እናንተ የማትገቡት በሰላም ነው ወይ ቀራችሁ እያሉ ይጨነቃሉ ማለት ነው። ጥያቄው የቀረበላቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራሞች ማስተባበሪያ ኮሚሽን ሕዝብ ግንኙነት ኃላፊ እያሱ መስፍን ተፈናቃዮቹን ወደ ቀያቸው ለመመለስ ጥረት እየተደረገ ነው ሲሉ ነበር የመለሱት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። አድማጮች፣ መግቢያው ላይ የጠቀስነው ቁጥር ስህተት ነበረበት። በክልሉ በጦርነቱ ምክንያት ከ14 ሚሊየን ሕዝብ በላይ በተለያዩ ጊዜ ተፈናቅሎ ነበር የሚለው ትክክለኛ ቁጥር መሆኑን መግለጽ እንወዳለን። በመቀጠል ወደ መቀሌ ስናመራ ባለፈው ሳምንት የተካሄደው የሰላም ስምምነት ተከትሎ በመቀሌ ከተማ የምግብ ሸቀጦች ዋጋ ቅናሽ እያሳየ ነው ተብሏል። በከተማው ያለው የገበያ ሁኔታ በአስተማማኝ ሁኔታ እንዲረጋጋም መሰረታዊ አገልግሎቶች በአስቸኳይ እንዲከፈቱ ነጋዴዎችና ሸማቾች ጠይቀዋል። ሙሉጌታ ጽብሃ ዝርዝራለሁ ባለፈው ሳምንት ረቡዕ ጥቅምት 23 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከተካሄደ ወዲህ በመቀለ ከተማ ያለው ገበያ ያደረሰው ተጽዕኖ አስመልክቶ በከተማዋ ቀዳማ ወያነ ገበያ ተዘዋውሬ ሁኔታው ተመልክቻለሁ። በምግብ ሸቀጦች ላይ ቅናሽ እያሳየ መሆኑ ነው ነጋዴዎችና ሸማቾች የሚገልጹት። አለቃ አረጋዊ ገብረ ጨርቆስ የተባሉ በእህል ንግድ የተሰማሩ ስለ ገበያው ሁኔታ እንዲህ ያብራራሉ። ሰላሙ ዓብይ ተስፋ ለለዩ ተግባር በተለይ ቃል ጢፍካ ኮነ እክሊ ሰርገን 11 ሺህ ነይሩ። በሰላሙ ጉዳይ ትልቅ ተስፋ አለን። በተለይ ቶሎ ተግባራዊ ቢሆን እንላለን። ሰርገኛ ጤፍ 11 ሺህ ብር ይሸጥ የነበረ በአሁኑ ጊዜ ከ6 ሺ እስከ 6 ሺ አምስት መቶ ብር እየተሸጠ ነው። ነጭ ጤፍ 14 ሺ እስከ 13 ሺ አምስት መቶ ብር ይሸጥ የነበረው ደግሞ አስር ሺ ብር አካባቢ እየተሸጠ ነው። ይህ የሚመጣው ከመሆኒ ብቻ አካባቢ ነው። አላማጣ ዝግ ነው፣ ጨርጨርም ዝግ ነው። መንገዱ በምዕራብ አቅጣጫ በሽረ በኩልም ዝግ ነው። ወቅቱ ጥቅምትና ህዳር ቢሆንም በሁሉም አቅጣጫ መስመር ቢከፈት ይቀንስ ነበር። ሰላሙ ተከትሎ ከመሃል አገር ቢመጣ ደግሞ በደንብ ይቀንስ ነበር። በተለይ ነዳጅ ቢገባ አሁን ውድ የሆነው ትራንስፖርት ይቀንስ ነበር። አንድ ሊትር ነዳጅ በጥቁር ገበያ 350 ብር እየተገዛ ያለ፣ ከነዳጅ ማደያ የሚገዛ ነዳጅ ቢኖር ደግሞ በደንብ ይቀንስ ነበር ነው ያሉት። የስንዴ ዋጋም በኩንታል ካስር ሺህ ብር ወደ ሰባት ሺህ ብር አካባቢ ቀንሷል ብለዋል። በበርበሬ ንግድ የተሰማራች ሰምሃል ኪዳነ የተባለች በበኩሏ ሸውዓተ ሚእትን ሓደ ኪሎ ነይሮ አብዚ ሕጂ ሰዓት ግን ሓሙሽተ ሚእትን እሎ ብሰላም ምኽንያት ብተስፋ ሰባት መቶ ብር ለአንድ ኪሎ ግራም የነበረው በርበሬ አሁን አምስት መቶ ብር እየተሸጠ ነው። በሰላሙ ስምምነት ተስፋ በማድረግ ነጋዴው ይቀንሳል ብሎ ስላመነ የያዘው በቅናሽ ነው እየሸጠ ያለው ሕዝባችንም ተጨቁኗል። በጣም ተርቧል፣ አጥቷል። ሰላም በመሆኑ ተጠቃሚ ነን። በጦርነት ኪሳራ እንጂ ልማት የለም። ድርድር ተከትሎ ባንክ ቢከፈት፣ የቴሌኮሙኒኬሽን አገልግሎትን ቢጀመር፣ እንዲሁም ነዳጅ እንዲገባ ነው ተስፋችን ነው ያለችው። በገበያው ሸቀጦች እየሸመቱ ያገኘኋቸው አቶ ሩፋኤል ተስፋ እየተባሉ በበኩላቸው ለመግዛት የመጣሁት እነዚህ እንትን ፉርኖ ዱቄት፣ ዘይትና ጤፍ ለመግዛት ነው የመጣ ነው። ከሰላም ስምምነት በኋላ ከዚህ በፊት ከነበረው ዋጋ አሁን ያለው ዋጋ በጣም በወረደ መልኩ እያየ ነው ያለ ነው። እርግጥ ነው ሙሉ በሙሉ ቀንሷል ማለት አንችልም፣ ግን ለውጦችን ግን እያየንበት ነው ያለ። ለምሳሌ አሁን ዘይት እየገዛው ያለው ለዚጋ አንድ ሺህ ሰባት መቶ አንድ ሺህ ስምንት መቶ ምንገዛ የነበር ነው ዘይት አሁን ወደ 1400 ከ3 እስከ መቶ ብር ያለ ነው ማለት ነው። ተመሳሳይ ፎርኖ ድቄት ትርስ ከ ብር የነበረ ደረጃው አሁን ወደ 9000 ብር አካባቢ ነው የሚሆነው ለኩንታል አካባቢ ማለት ነው። ስለዚህ ጤፍም እንደዚሁ ተመሳሳይ ነጭ ጤፉ አይ ቲንክ አሁን ከአንድ ወር ብር ነበር ከአንድ ወር በፊት አሁን ተመሳሳይ ዋጋውን ስና አስር ሺህ ብሎ ያው ከዚህ የመቀነስ እድል ይኖረዋል ብለ አስባለሁ። ሰርግኛ 6700 ብር አካባቢ ነው፣ 6000 ብር አካባቢ አለ። ስለዚህ ሌሎችም እንደዚህ ቀይጤፍም የመቀነስ ሁኔታ እያየንበት ነው። ተመሳሳይ ሌሎችም እንደዚህ መሠረታዊ ሸቀጦች አሉ። እነ ሩዝ፣ መኮረኒ ምናምን እነዚህ ከስንዴ ዋጋ የመቀነስ ጋር ተያይዞ መሰለኝ እነሱም በጣም ቀንሷል። በአስቸኳይ መሰረታዊ አገልግሎቶች በመክፈት ሸቀጦችም ወደ ክልሉ እንዲገባ ማድረግ ይገባል ብለዋል አቶ ርፋይል። መሰረታዊ አገልግሎት የመከፈት ጉዳይ ቢኖር ቆንጆ ነው። አሁን ዋጋ ቀንሷል፣ ቅናሽ ዋጋ እያየን ያለ ነው። ይሁንና የመግዛት አቅም ግን የለም። ብዙ ሰዎች ጋር ስታይ መግዛት ይፈልጋሉ፣ ግን መግዛት አይችሉም። ለይህን ዋጋ ነግር በኩንታል ነው። በዝቅተኛ ሂሳብ በዝቅተኛ ቁጥር ለመግዛት ሲፈልግ የግድ እንትን ማለት አለበት። በቡድን ሆኖ ወይም አራት ሰው ሆኖ ወይም አምስት ሰው ሆኖ ኩንታሉን ይገዛል። ምክንያቱም አንድ ሰው በአንድ ጊዜ መግዛት ስለማይችል ማለት ነው። ስለዚህ ያ ነገር አንድ ሰው አንዱን ነገር ለመግዛት እንዲችል የመሰረታዊ አገልግሎቶች መከፈት ሁሉንም የመግዛት እድል ከፍ ያደርገዋል። በዛ ላይ እንደገና ደግሞ የዋጋው መቀነስንም ጭምር ያሳያል። ዋጋ በጣም ሊቀንስ እንደሚችል ታያለ። መሰረታዊ አገልግሎት ከዛ ፕላስ እንደገና ትራንስፖርት፣ መንገዱ፣ የንግድ ቀጠናዎች ክፍት ሲሆኑ፣ ሰላም ከሁሉም በላይ ሰላሙ እነዚህ ነገሮችን ማመቻቸት ሲችል የበለጠ የተረጋጋ ዋጋ ይኖራል ብዬ አስባለሁ። በተለያዩ ሸቀጦች ንግድ የተሰማሩ አቶ መሐመድ ካሕሳይ የተባሉ በበኩላቸው ቶሎ አገልግሎቶች ቢከፈቱና ትራንስፖርትን ቢጀመር በአሁኑ ጊዜ ወደ ባዶነት የተጠጋው ሱቋቸው በአጭር ጊዜ እንደሚሞሉት ተናግረዋል። ሰላም የመሰለ ምንም የሚወዳደረው ነገር የለም። ጥፋት ጥፋት ነው፣ ሁልጊዜ ሰላም ግን ሰላም ነው። አሁን ሰላም ከተጀመረ ጀምሮ ግን አሁን እንደምታዩ ያለው ለምሳሌ ዘይት 2100 የነበረው በአንድ ጊዜ እኮ በተወሰነ ጊዜ ወደ 1450 አካባቢ ገብቷል ለአምስት ሊትር ማለት ነው። የበለጠ ደግሞ አየህ መኪናው ምናምኑ ትራንስፖርቱ ሲከፈት፣ ባንኩ ምናምን ሲከፈት ደግሞ በጣም ቆንጆ ነገር ይሆናል። ይህ እኮ ባንክ ሳይከፈት እንደዚህ የሆነ ባንክ ምናምን ይሄ የሚፈለገው ለሰው ልጅ ሲከፈት ሁሉ ነገር ጥሩ ነገር ይሆናል እና በጣም ደስ ይላል። ስኳር ደግሞ አየው ከሁለት መቶ ሰባ ምናምን የነበረ አሁን ወደ ሞቶ ስልሳ መግባቱ ይው ልዩነቱ በጣም ደስ ይላል። አንድ ኪሎ ማለት የመድሃኒት ይሁን የጥራጥሬ ይሁን የምናምን ሁሉ ነገር ከመጣ እኮ ወደ ቦታው እየተስተካከለ ይመጣል። ሱቁም ይሞላል። መንገዱ፣ ትራንስፖርቱ 24 ሰዓት የሚሰራ ከሆነ በጣም ቆንጆ ነው የሚሆነው ማለት። ስለዚህ መንግስት ተለብሎ አስተካክሎ ካደረገው በጣም ደስ ይለናል ማለቴ ነው ነበር። ተዘዋውሬ እንደተገነዘብኩት ከሳምንት በፊት 2700 ብር ለ25 ኪሎ ግራም ይሸጥ የነበረ ማኮረኒ 1800 ብር እየተሸጠ ነው። አንድ የታሸገ ፓስታ ከ130 ብር ወደ 60 ብር ቀንሷል። ኦቼሎኒ ለ1 ኪሎ ግራም ከ370 ብር በ160 ብር እየተሸጠ ነው። በሽንኩርት ቲማቲምና ድንች ዋጋ ግን ለውጥ እንደሌለ ነው ከነጋዴዎች የሰማሁት። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። የአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን ቀጥሏል። ወደ ተከታዩ ዘገባ ስናልፍ ደግሞ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ኮንሶ ዞንና በሶስት ልዩ ወረዳዎች ለአመታት በዘለቀ የጸጥታ ችግርና ጥቃቶች የተፈናቀሉ ከ145900 በላይ ዜጎች ከሞት እስከ አካል ጉዳት፣ ሰብአዊ መብት ጥሰት ደርሶባቸዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ዜጎች በቂ ድጋፍ እንደማይቀርብላቸው ማረጋገጡን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መለሰ ለአሜሪካ ድምጽ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። ኢሰመኮ ክትትል ያደረግኩባቸው ሲል በሪፖርቱ የጠቀሳቸው በኮንሶ ዞን በአለ በደራሼ እና በአማሮ ልዩ ወረዳዎች የሚገኙ የአገር ውስጥ ተፈናቃዮች መጠለያ ጣቢያዎች ናቸው። ኮሚሽኑ የተፈናቃዮችን የሰብአዊ መብት አያያዝ ሁኔታ ላይ አገር አቀፍና ዓለም አቀፍ ሕጎችን መሠረት በማድረግ ከሐምሌ 26 እስከ ነሐሴ 6 ቀን 2014 ዓ ም ክትትል በማከናወን ያዘጋጀውን የ21 ገጽ ሪፖርት ትላንት ይፋ አድርጓል። ኢሰመኮ ተቀባይ ባላቸው ማኅበረሰብ ውስጥ በመዘዋወር ተፈናቃዮችንና የመንግስት ስራ ኃላፊዎችን እንዲሁም የተለያዩ ድጋፍ የሚያቀርቡ መንግስታዊ ያልሆኑ ዓለም አቀፍ ድርጅቶችን በማነጋገርና የቡድን ውይይቶችን በማከናወን በተጨማሪም የሰነድ ማስረጃዎችን በማሰባሰብና የአካል ምልክታ በማድረግ ምርመራ ማከናወኑን በሪፖርቱ ገልጿል። 53 ተፈናቃዮች በኮንሶ፣ 40 በደራሼ፣ 8331 በዓለም፣ 4422 ተፈናቃዮች ደግሞ በአማሮ እንደሚገኙ የስማኮ ምክትል ኮሚሽነር ወይዘሮ ራከብ መሰለ ተናግሯል። የተፈናቀሉ ዜጎች በአስቸጋሪ ሁኔታ ውስጥ መሆናቸውን ጠቅሰው የሰብአዊ መብት ጥሰቶች እንደሚፈጽምባቸው አስረድተዋል። ወደ መቶ አርባ ስድስት ሺህ አካባቢ የሀገር ውስጥ ተፈናቃዮች ያሉበትን አካባቢ ነው ክትትል አድርገን ያገኘ ነው እና እንግዲህ የተፈናቃዮች ሁኔታን ስንመለከት ያሉበት ሁኔታ የሚደርሳቸው ሰብአዊ ድጋፍ በጣም አነስተኛ ነው። አብዛኞቹ በቂ ተደራሽ የሆነ ጊዜውን እየጠበቀ የሚሰጥ ድጋፍ አያገኙም። በተለይ ደግሞ አስቸጋሪ ሁኔታ ላይ ያሉ ወይም ልዩ ትኩረት የሚሹ የህብረተሰብ ክፍሎችን እንደ ሕፃናት፣ ሴቶች በተለይ አጥቢ ሴቶች ወይም የወለዱ ሴቶችን፣ አካል ጉዳተኞችን፣ አረጋውያንን ከተመለከትን እንዲያውም ችግሩ የተባባሰ ይሆናል። እነሱ ላይ ልዩ ትኩረት ተሰጥቶ ድጋፍ ስለማያገኙ መፈናቀልን በመከላከልና ለተፈናቀሉ ዜጎች በቂ መፍትሄ ከመስጠት አኳያም ከፍተኛ ችግር መኖሩን ኮሚሽነሯ ለቪኦኤ ገልጿል። በኮንሶ ዞንና በአሌ ልዩ ወረዳ አዋሳኝ አካባቢዎች በነበረው ግጭት ከአሌ ወረዳ ቀርቀርተ ቀበሌ የተፈናቀሉት አቶ አዳሙ አዲሱ ይህን አረጋግጠዋል። ቤቶች ነበሩ፣ ቤቶች ያው ተቃጥሏል። እርሻ ነበረን፣ እርሻ ያው እንዳንዘራ፣ ያው ግጭት፣ መኪና ዘቃ፣ እርሻ ዘቃ፣ ቀጣ የሰጣ ግጭት። አንዳንድ ሁሉም አያገኘም፣ በተለይ ይሆናል እያሉ እና እስካሁን ኛ አያገኘንም። የተወሰነ ሰው እያገኘ ነው። የደረሱ የመብቶች ጥሰት ከመፈናቀል በኋላም ሰብአዊ መብቶች አያያዝ ላይ የተስተዋሉት ክፍተቶች፣ በተለይም በምዝገባና ሰነድ ማግኘት፣ የጸጥታና የዳይነት ፍትህ አለማግኘት፣ ልዩ ድጋፍ የሚሹ ተፈናቃዮች ጥበቃና ዘላቂ መፍትሄዎች አለማመቻቸት አሳሳቢ ጉዳዮች መሆናቸውንም ሪፖርት አመላክቷል። በቂ ሰብአዊ ድጋፍ እንደማይደርሳቸውም ኮሚሽነሯ ገልጿል። ሰብአዊ ድጋፍ ስንል ከምግብ ይጀምራል። ውሃ አለ። የመጠለያ ሸራው ራሱ ለመጠለያ በቂ ነው የሚለው በጣም አስቸጋሪ ነው። ሁኔታ አለ። እንዳልኩት የምግብ ማከፋፈሉ ጊዜ አንዳንድ ጊዜ ሩቅ ቦታ ይሆን እና የሚከፋፈለው፣ የአካል ጉዳት ያለባቸው አረጋውያን ሰዎች በቀላሉ ለመድረስ ይቸገራሉ። እንደዚሁም የትምህርት አገልግሎት ላይ አካባቢው ላይ ጫና ስለሚፈጠር በተለይ ተቀባይ ማህበረሰብ ውስጥ እነዚህ አገልግሎት ራሳቸው በቂ ሁኔታ ስለማይኖር ተጨማሪ ተፈናቃይ ማህበረሰብ ደግሞ ሲጨመርበት የበለጠ ውጥረቱ ከፍ ይላል። ስለዚህ የትምህርት አገልግሎት የጤና አገልግሎትን የሚያገኙበት ሁኔታ አይኖርም። ስለዚህ ሰብዓዊ ድጋፍ ላይ ከፍተኛ ክፍተት አለ። ከአማሮ ልዩ ወረዳ ዶርባ ደቀበላ የተፈናቀሉት አቶ ጴጥሮስ በንጆ የሰብአዊ ድጋፍ እርዳታ ውስነት መኖርን ተናግሯል። አለፈ ጊዜ የተወሰነ ሚል መጥቶ ነበረና ያው እህል በኋላ የመጣ ነገር ምንም ድጋፍ ተፈናቃዮች የማጠ ድጋፍ ምንም የለ። አሁን ችግር ውስጥ ያሉት ምንም ችግር ሰው አልተለወጠም፣ ያውም ሰላም አልተገኘም። ተፈናቃዮች በግጭትና በመፈናቀል ሂደት ወቅት የሞትና የአካል ጉዳት የደረሰባቸው ሰዎች መኖራቸው፣ በሴቶች ላይ ጾታዊ ጥቃት መፈጸሙና ንብረቶቻቸውም መውደሙና መዘረፋቸውን ተናግሯል። ተፈናቃዮች በሚገኙባቸው መጠለያ ጣቢያዎች አካባቢ በቂ ጥበቃ ካለመኖሩ የተነሳ ተፈናቃዮች የደህንነት ስጋት እንዳለባቸው ተናግሯል። ላለፉት ሶስት ተከታታይ ዓመታትም አካባቢዎቹ ዝናብ ባለማግኘታቸው በተፈጠረው ድርቅ የራብ ስጋት እንዳለባቸውም ተመላክቷል። ዘላቂ መፍትሄን አስመልክቶ መንግስት በቀድሞ የመኖሪያ አካባቢያቸው አስተማማኝ ፀጥታና ደህንነት በማረጋገጥና መደበኛ ኑሮ ለማስጀመር የሚያስችል ሁኔታ በመፍጠር ወደ ቀያቸው እንዲመለሳቸው በተደጋጋሚ ጊዜ ቢጠይቅም ምላሽ እንዳልተሰጣቸውም ተናግሯል። የሞቱ ሰዎች አሉ፣ አካላቸውን ጎደለ ሰዎች አሉ። ግን ያው በወቅቱም ስላልሆነ ክትትሉ የተሰራው ምን ይሄን ያህል ነው ብሎ ለማለት አስቸጋሪ ነው። መቁጠር ላይ ስላላተኮረ ቁጥሩ የለንም። ሪፖርታችሁ በዋናነት የሚጠይቀው ተፈናቃዮቹ ወደ ቀያቸው እንዲመለሱ ነው ወይስ ድጋፍ እንዲደረግላቸው ነው? እንደም ቢሆን በተቻለ መጠን የመሰናቀል ሁኔታ ማሳጠር የሚለው አንደኛው ምክረ ሀሳብ ነው። ነገር ግን ያንንም ለማሟላት ቅድመ ሁኔታዎች አሉ። እነዚህን ሰዎች ለመመለስ በአካባቢያቸው ያለው የግጭት ሁኔታ፣ የሰላም ሁኔታ ማሰማማኝ መሆን መቻል አለበት። ስለዚህ አንዱ የምንጠይቀው የግጭቶች ሁኔታዎች መንስያቸው ዘላቂ መፍትሄ ሊያገኝ ይገባል ነው ዋናው። ለሀገር ውስጥ ተፈናቃዮች ተገቢውን የሰብአዊ መብቶች ጥበቃ ለማድረግ በቂ የህግና ተቋማዊ አደረጃጀት ባለመኖሩ የተፈናቃዮችን የሰብአዊ መብቶች አያያዝን የከፋ እንደሚያደርገው ምክትል ኮሚሽነሯ ገልጿል። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብድዮስ ሐዋሳም በተከታይ ወደ ጎረቤት አገር ኬንያ ስናመራ በአፍሪካ ቀንድ የተከሰተው አስከፊ ድርቅ ሰፋፊ መሬቶችንና ተክሎችን ሲያደርቅ በሚሊዮን የሚቆጠሩ ከብቶችን ገድሎ የሰውንም ሆነ የዱር እንስሳትን ሕይወት አደጋ ላይ ጥሏል። ይህን የድርቅ ተጽዕኖ ለመቀነስ ታዲያ አንድ የኔዘርላንድ አካባቢ ጥበቃ ቡድን በኬንያ የሚገኙትን የማሳይ ጎሳዎች ደረቅ መሬትን የዝናብ ውሃ በማጠራቀም ለማንሰራራት እየሰራ ይገኛል ነገር ግን ዝናቡ ለአምስት ወቅቶች ሳይመጣ በመቅረቱ ሙከራው ላይ ጥያቄ ያላቸው አሉ። በአሜሪካ ድምፁ ጁማማ ጃንጋ የተጠናቀረውን ዘገባ እንግድ ወልድ ያቀርበዋል። እግዚአብሔር በዝናብ አስበን እያሉ በኬንያ የማሳይ ጎሳ አባላት የጸሎት መዝሙራቸውን እያሰሙ ነው። የማሳይ ጎሳዎች ከብት አርቢዎች ናቸው። ለአርባ ዓመታት ያልታየ ድርቅ መታየቱ እጅግ ያስደነገጣቸው ጉዳይ መሆኑን የጎሳው ሽማግሌ ካሳይን ኦሌ ሴሌፒ ይናገራሉ። ሁሉንም ከብቶቻችንን በሚባል ደረጃ በድርቁት ተነጥቀናል። ማሳይ እንደመሆናችን ሕይወታችን በእንስሶች ላይ ጥገኛ ነው። ለዛም ነው አሁን እዚህ ሰብሰብ ብለን እየቆፈርን የተራቆተውን መሬት በሳር ሸፍነን ለከብቶቻችን መኖ እንዲውል እየሞከርን ነው። የማሳይ ኩኩ ማህበረሰብ ከብት እርባታ የሚገኘው በኬንያ ሳቮ እና አምቦሴሊ ብሔራዊ ፓርኮች መሃል እና ሀገሪቱን ከታንዛኒያ ጋር በሚያዋስናት ደቡባዊ ድንበር ላይ ነው። ቦታው በድርቅ ወቅት ለከብቶች ግጦች የሚውል የተጠበቀ ቦታ ነው። በአፍሪካ ቀንድ የደረሰው አስከፊ ድርቅ ግን ይህን አካባቢ አልማረውም ሲሉ ቲሞቲ ሌናያ ከማሳይ የዱር ጥበቃ ድርጅት ይገልጻሉ። እዚህ ያለው ማህበረሰብ ትልቅ ችግር ውስጥ ነው ያለው በተለይ አሁን በገጠመን ድርቅ ሳቢያ ሰማንያ በመቶ የሚሆኑትን የቤት እንስሶችን አተናል። እንደምንገምተው ችግሩ ጊዜው በጨመረ ቁጥር እየከፋ እየሄደ ነው። ጀስት ዲጊድ የተሰኘ የኔዘርላንድ ቡድን ከማሳይ የዱር ጥበቃ ድርጅት ጋር በመተባበር የደረቀው መሬት እንዲያገግም ማኅበረሰቡን በመርዳት ላይ ይገኛል። የዝናብ ውሃን ለመከተር በግማሽ ክብ ቅርጽ ትናንሽ ጉድጓዶች ይቆፈራሉ፣ ከዛም የሳር ዘር ይበትኑበታል። ችግሩ ግን አሁንም ዝናብ የለም። ላና ሙለር የአካባቢው ጥበቃ ባለሙያ ሲሆኑ በኬንያ የጀስ ደጌት ፕሮጀክት ኃላፊ ናቸው። ትንሽ ዝናብ የሚጥል ከሆነ ዘሩ ይጸድቃል። ተጨማሪ ዝናብ የማይኖር ከሆነ ግን ይደርቃል። አካባቢው ግን ከድርቅ ጋር የተላመደ በመሆኑ በትንሽ ዝናብም ዘሩ ሊጸድቅ ይችላል። ለዛም ነው ጥቂትም ቢሆን የሚመጣውን ዝናብ በሚገባ ለመጠቀም የምንሞክረው። አረንጓዴው ግጦሽ በሰውና በእንስሳት መካከል ያለውንም ግጭት ሊያስወግድ ይችላል። ፖሊን ፖል በኦሎሪካ መንደር ነዋሪ ነች። ዝሆኖቹን ወደ ግጦሹ የሚያመጣቸው በፓርኩ ውሃና የሚመገቡት ምግብ ባለመኖሩ ነው። ስለዚህ ይህ ሳር የሚያድግ ከሆነ እንስሶቹ በፓርካቸው የሚመገቡት ይኖራቸዋል እኛም ሰላማችንን እናገኛለን ጀስት ዲጌት እንደሚለው ባለፉት ሁለት ዓመታት 273000 ጉድጓዶችን ቆፍረዋል በዚህም 2000 ሄክታር መሬት እንዲያገግም አድርገዋል ሳሩን በመሸጥም ሴቶችን ለመርዳት ተችሏል የዱር ጥበቃ ድርጅቱ እንደሚለውም ሳሩን መልሶ እንዲበቅል በመደረጉ የቱሪዝምን ስበት ጨምረዋል ላኖይ ሚቴኪኔ በኩኩ ተወልዳ ያደገችው አሁን የእርሷ ማህበረሰብ በድርቅ የተጎዳውን መሬት ለማንሰራራት እየሰራ ባለው በማሳይ የዱር ጥበቃ ድርጅት ውስጥ ትሰራለች። በዚህ ፕሮጀክት ቱሪዝም እንዲመጣ አድርገናል፤ ምክንያቱም የዱር እንስሳቱ ወደ ተንከባከብናቸው ቦታዎች ይመጣሉና። ደመናው ሰብሰብ እያለ ነው። የማሳይ ጎሳ አባላትም ሰማዩ ተከፍቶ ዝናብ እንዲወርድ በመዝሙር አምላካቸውን እየለመኑ ነው። እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ተከታዩ መሰናዷችን የሚሆነው ዲሞክራሲ በተግባር ነው። ወደዛ ከመሄዳችን በፊት ግን አንድ ማስታወቂያ እንስማ። የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሽውን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን፣ ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ፣ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ ዛሬው የዲሞክራሲ በተግባር ዝግጅታችን በትላንትናው ዕለት የተካሄደውን የአሜሪካ ምርጫና ውጤት በተመለከተ አንድ ምሁር አነጋግረናል። ፕሮፌሰር ሞሐመድ ጣኢር ይባላሉ። በኮሊን ኮሌጅ ሴንትራል ፓርክ በኢኮኖሚክስ የትምህርት ክፍል ውስጥ መምህር ናቸው። የምርጫው ውጤት በሀገር ውስጥም ሆነ በውጭ ፖሊሲ ላይ ስለሚኖረው ፋይዳና ሌሎች ጉዳዮች አስተያየታቸውን አጋርተውናል። ያነጋገራቸው እንግዶ ወልዴ ነው። አመሰግናለሁ። ፕሮፌሰር መሐመድ ጣሂር እንደሚያውቁት፣ አሁን እኛ እኔና እርሶ በምንነጋገርበት ሰዓት ገና ቆጠራው እየተካሄደ ነው። ዋናው የሚጠበቀው የሚመስለኝ አንዱ የሪፐብሊካን ፓርቲ የሕግ መወሰኛውንም ሆነ የምክር ቤቱን ቢቆጣጠር፣ ሁለቱን ወይም ከሁለት አንዱን ቢቆጣጠር፣ በቀሪው የጆ ባይደን ሁለት ዓመት የስልጣን አስተዳደር ላይ የሚኖረው ተጽዕኖ ምንድን ነው በሚለውን ጀምረን። እሺ፣ አመሰግናለሁ። እንግዲህ የአሜሪካን ስርዓት የአሜሪካን ሲስተም እንደምናውቀው በተፎካካሪነት ላይ የተመሰረተ ስለሆነ ሪፐብሊካኖች የህግ መወሰኛ ምክር ቤቱን ከተቆጣጠሩት የጆ ባይደን አጀንዳ ብዙውን ይቃወሙታል። እንደፈለገው ሊሆንለት አይችልም። የታወቀ ነገር ነው። ግን እስካሁን እስከዚህ ሰዓት ድረስ ሴኔቱንም የላይኛውንም ህግ መወሰኛ የታችኛውንም ገና አልተወሰነም፣ አልታወቀም። ድምፅ እየተቆጠረ ነው። በውጭ ፖሊሲ ጉዳይ ላይ የሚኖረው አንዱ ወይም ሌላኛው ፓርቲ መልሶ የህግ አውጪውን አካል ቢቆጣጠር በውጭ ፖሊሲያቸው ላይ የሚያመጣው ለውጥ አለ። እንግዲህ በተለምዶ የአሜሪካን ፕሬዚደንት የአሜሪካን የውጭ ፖሊሲ ከሞላ ጎደል እንደፈለገው ነው የሚያሽከረክረው እንደ ባህል አድርገው መብቱን ይሰጡታል ለፕሬዚደንት። ዴሞክራትም ቢሆን ሪፐብሊካን፣ እሱ ብዙ የሚቀየር አይመስለኝም። ግን ለዩክሬን የሚሰጠው እርዳታ በጣም ብዙ ነው፣ መቀነስ አለበት የሚሉ አንዳንድ ብጾች አሉ። እሱም እኔ የምርጫ ቅስቀሳ መፈክር ከዛ የሚያልፍ አይመስለኝም። አብዛኛው የሪፐብሊካን የሴኔት አባሎች አባላት ይህንን ይደግፋሉ። አሜሪካ እንደሚመስለኝ ከሆነ ማንም የታችኛውንም ሌላኛውንም የሕግ መወሰኛ ምክር ቤት ቢቆጣጠር ለዩክሬን የሚሄደው እርዳታ ይቀጥላል የሚል ግምት አለኝ። ከኢትዮጵያም ይሁን ከኤርትራ ወይም ከምስራቅ አፍሪካ ከአፍሪካ ቀንድ ጋር በተያያዘ እዚህ የምርጫ ውጤት የሚያመጣው የውጭ ፖሊሲ ለውጥ ነው ሊሆን ፕሮፌሰር፣ ብዙም የሚቀየር አይመስለኝም እንግዲህ ቅድም እንዳልኩህ ነው ለአሜሪካን ፕሬዚደንት እንትን ይሰጡታል። ይሄ ደፍረንስ ይሉታል። የውጭ ጉዳይ ፖሊሲን በሚመለከት መብት ይሰጡታል። ሞር ኦር ለስ የፈለገውን ነገር ማድረግ ይችላል፣ ለአሜሪካን ፕሬዚደንት። ያ ብዙም የሚቀየር አይመስለኝም። እስካሁን ፕሬዚደንት እንግዲህ እሱ ነው ኮምፕሮማይዝ ነው። እዚህ ሀገር ይህንን ውሰድ፣ ይህንን ቶ ነው ያንንም ይገበያያሉ። እነሱ ግን እኔ ብዙ ለውጥ አላይበት በዛ ላይ ሌላው በዚህ ምርጫ ህብረተሰቡ እየተከታተለ ያለው ሌላው ጉዳይ በትራምፕ ይደገፉ የነበሩ የተወዳዳሪ ውጭዎች ጉዳይ ነው በሪፐብሊካኖቹ በኩል። የእነሱም ጉዳይ ገና አለየለትም ቆጠራው መካሄድ ላይ ነው አንዳንዶቹ አንዳንዶቹ እያሸነፉ ነው አንዳንዶቹም እየወደቁ ነው እና በዚህ ላይ ምን አስተያየት አለት የእነዚህ እጩዎች ማሸነፍ አንዳንዶቹን እንደውም የመገናኛ ብዙሀን ኢሌክሽን ዲናየር ሲሏቸዋል ምርጫን የማይቀበሉ የምርጫ ውጤትን የማይቀበሉ የሚል ነቀፌታ ይቀርብባቸዋል እና የእነዚህ ተወዳዳሪዎች በዚህ ምርጫ መቅረብ እንደውም አንዳንዶቹ ማሸነፍ የአሜሪካንን የወደፊት ፖለቲካ አዝማሚያ ወዴት እየወሰደው ይመስልታል። እኔ እንደሚመስለኝ እንደተገመተው አይደለም። የትራምፕ የፕሬዚደንት ትራምፕ ኢንፍሉወንስ እንደተጠበቀው አይደለም። አንዳንዶቹ አሸንፈዋል። ፕሬዚደንት ትራምፕ እንዶስ ሲያደርጋቸው፣ ለምሳሌ የፍሎሪዳ ክፍለ ሀገር አስተዳዳሪ አሸንፈዋል። እሱ ደግሞ በጣም ወግ አጥባቂ ነው እንደምታውቀው የበፊቱን አሳዛሪ በትልቅ ነጥብ ነው ያሸንፈው፣ ቻርሊ ክሪስትን እሱ አለ። ሌላው ደግሞ በፐንሰልቬኒያ የትራምፕ እጩ የነበረው ማለት በትራምፕ ኢንዶርስ የተደረገው ማመት አዝ ተሸንፏል። ጃን ፌደርማን የሚባለው ሰውዬ ታሞ ሆስፒታል ገብቶ ከወጣ በኋላም እንደገና ታሞ ያ ሰውዬ ያሸንፈዋል። እንደተጠበቀው አይመስለኝም። የትራምፕ ኢንፍሉወንስ ያን ያህል አይመስለኝም። ሪፐብሊካኖች አንድ በርጭዋ ብቻ መፈልጉት ሀምሳ አላቸው ፣ ዲሞክራቶች አርባ ስምንት ነው ያላቸው። ሁለቱ ኢንዲፐንደንቶች ከዲሞክራት ጋር ኮከስ ስለሚያደርጉ ሀምሳ ለሀምሳ ነው። አሁን ዲሞክራቶች አንድ አግኝተዋል፣ ፐንስልቬኒያን አርባ ዘጠኝ ይሆነዋል። ሁለት ይፈልጋሉ አውትራይት ኮንትሮል ለማድረግ። ግን አንድ ሌላ ካሸነፉ ታይ ይሆናል እኩል ይሆናል ሀምሳ ሀምሳ ቫይስ ፕሬዚደንቱ ታይ ብሬከር ይሆናል እንደ በፊቱ ይመለሳል ማለት ነው። ስታተስ ኮ። ሪፐብሊካኖች ግን አንድ ብቻ የሚፈልጉት ያንን ካሸነፉ የላይኛውን ሕግ መወሰኛ ይቆጣጠራሉ። ሀውሱ ደግሞ የታችኛው ገና ነው። እሱም አልተወሰንም። ሁለት መቶ አስራ አምስት ያስፈልጋል። ግን ሪፐብሊካኖች እየመሩ ነው። እስካሁን እሱም አልታወቀም። በቻንስ አላቸው የታችኛው ምክር ቤት ለመውሰድ። ፕሮፌሰር መሐመድ ጣይር በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮች ዘወትር ሮብ በየሳምንቱ ሴቶችና ቤተሰብ የተሰኘ መሰናዶ ይዘን እንቀርባለን። ለዛሬም አንድ ፕሮግራም አሰናርተን ነበረ። በየአመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋርድ ባለፈው ዓመት ለመጀመሪያ ጊዜ ለኢትዮጵያውያን የፊልም ባለሙያዎች ሽልማት ሰጥቶ ነበር። ሽልማቱን ያገኙት ጋዜጠኛ ሀድራ አህመድና የካልሜራ ባለሙያ ንጉሱ ሰለሞን የምሽቱ እንግዶቻችን ነበሩ። ሆኖም በ በዩናይትድ ስቴትስ ትላንት በተካሄደው ምርጫን ተመልክቶ ከተለያዩ ቦታዎች ባጠናቀርናቸው ዘገባዎች ምክንያት ይህንን ፕሮግራም በዛሬው ምሽት ማቅረብ አልቻልንም። ሆኖም በደገው ምሽት ይዘነው እንመለሳለን። ለዛሬ በፕሮግራማችን ላይ ያላችሁን አስተያየቶች ወይም ደግሞ ቢካተቱ የምትሏቸውን ጥቆማዎች ለማድረስ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ መሰናዷችንን እያጠቃለልን ነው። ዘወትር በየዕለቱ ከምሽቱ ሶስት ሰዓት ላይ ከሰኞ እስከ አርብ ወደ እናንተ የሚደርሰው የአሜሪካ ድምጽ ራዲዮ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ወደ እናንተ ይደርሳል። በዝግጅቶቻችን ላይ በማስተያየቶቻችሁን ለማድረስ በድጋሚ እናስታውሳችሁ ዌብሳይታችን አምሃሪክ ዶ ቪኦኤ ኒውስ ዶት ኮም ነው። ፌስቡክ አት ቪኦኤ አምሀሪክ ሀሽታግ ቪኦኤ አምሃሪክ ደግሞ የትዊተር መገኛችን ነው። ስልክ መስመራችንን 2022513505 በመጠቀም በዋትሳፕ ላይ የድምጽ መልእክታችሁን ቀርጻችሁ ብታስቀምጡም ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው። ከአቀናባሪያችን ብርሃን ኃይሉ ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። ሰላም ደህና ደሩ